The Voice of America. You, Yeah, America dims radio. I know. Ninety-eight percent of their. ዘጠና ስምንት ከመቶ የሚሆነው በከፍተኛ ደረጃ የዳበረ የዩሬኒየም ንጥር ከኢራን ተጭኖ ወጥቷል፣ በቁጥጥር ስርም እንዲውል ተደርጓል። ያ አንድ ጥሩ ምሳሌ ነው። የዋይት ሀውስ የቤተ መንግስት ቃል አቀባይ ጃን ኤርንስትን ድምፅ ነው የሰማነው። ዛሬ በዋሽንግተን የሚከፈተው የኒውክሌየር ሴኪሪቲ የመሪዎች ጉባኤን አስመልክተው ከሰጡት አስተያየት የተወሰደ ነው የሰማችሁት። ዝርዝሩ በእለቱ አብይ ርዕስ ይቀርባል። በአዲስ አበባ አንዳንድ አካባቢዎች የውሃ አቅርቦቱ ከኤሌክትሪክ ኃይል ችግር እጥረት ጋር የተያያዘ እንደሆነ ነዋሪዎች ይናገራሉ ይላል። በዚህም ላይ ዘገባ አለን። የምሽቱ አርዕስተ ወሬዎች ደግሞ የደቡብ አፍሪካው ፕሬዝደንት ጄኮብ ዙማ የግል መኖሪያ ቤታቸውን ለማደስ ያለ አግባብ ተጠቀሙበት የተባለው የመንግስት ገንዘብ ውስጥ ወደ 16 ሚሊዮን የሚሆነውን እንዲመልሱ ፍርድ ቤት አዟል። በሌላ ዜና የኬንያው ፕሬዝደንት ሁሩ ኬንያታ አመታዊ የሀገር ይዞታ መግለጫ ንግግራቸውን በምክር ቤት አባላት ፉጨትና ጩኸት እንዲያቋርጡ መገደዳቸው ተሰማ፣ የሚሉትን ይዘናል። ሌሎችም አሉን። ሳምንታዊ ቅንብሮች፣ ባህልና ማህበረሰብ፣ እንዲሁም የተፈጥሮ አካባቢ፣ ሳይንስና ሕይወት፣ የስልክ አስተያየቶቻችሁን አክለን የሐሙስ መጋቢት 22 2008 ተረኛ አስተናጋጆች አሉላ ከበድና ቆንጂት ታየንን ከፕሮዲሰራችን ከንጉሱ ታምሬና ከስርጭት መሐንዲሱ ኦድሬስ ሪግስ ጋር አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች። መልካም ምሽት። የደቡብ አፍሪቃው ህገ መንግስታዊ ፍርድ ቤት ፕሬዚደንቱ ጄኮብ ዙማ የግል የመኖሪያ ቤታቸውን ለማደስ ያለ አግባብ ተጠቅሞበታል ካለው የመንግስት ገንዘብ ውስጥ ወደ 16 ሚሊዮን ዶላር የሚሆነውን እንዲመልሱ አዟል። ብይኑ ዛሬ ሐሙስ ይፋ የሆነው ባለስልጣናት ፕሬዚደንት ዙማን በሌላ በተጠረጠሩበት ወንጀል እየመረመሩ ፍንጭ ባገኙበት ወቅት ነው። ከጆሃንስበርግ ያገኘነውን የቱሶ ኩማሎን ዘገባ አዲሱ አበባ ያቀርባል። የዛሬውን የህገ መንግስታዊ ፍርድ ቤት ችሎት የመሩት ዋናው ዳኛ ሞጎኤንግ ሞጎኤንግ ፕሬዚደንት ጄኮብ ዙማ ያለ አግባብ ያጠፉትን ገንዘብ እንዲከፍሉ አቃቤ ህግ ሲጠይቃቸው ባለመተባበራቸው ህገ መንግስቱን ተላልፈዋል ሲሉ ተደምጠዋል። ዳኛ ሞጎኤንግ አክለውም ፕሬዚዳንት ዙማ እምቢ ያሉ እንጂ መኖሪያ ቤታቸውን ሲያሳድሱ ያወጡት ከፊል ገንዘብ ለደህንነታቸው ጥበቃ ሊወጣ ይገባል ተብሎ ከሚታሰበው ወይም ከሚፈቀደው በላይ የወሰዱትን እንዲከፍሉ ነበር የተጠየቁት ብለዋል። አቃቤ ህጓ እንደ አውሮፓውያን ዘመን አቆጣጠር ባለፈው ዓመት መጋቢት 19 2014 ላቀረቡት የመፍትሄ ሐሳብ ፕሬዚደንቱ ያለመተባበራቸው በሕገ መንግሥቱ አንቀጽ ስምንት ለመሠረት ሕጋዊ አይደለም። ፕሬዚዳንቱ እንዲመልሱ የተጠየቁትን ገንዘብ በስልሳ ቀናት ውስጥ መክፈል እንዳለባቸው የአገሪቱ የብሔራዊ ገንዘብ ሚኒስቴር መወሰኑም ታውቋል። እናም ዳኛ ሞጎይንግ እንደገለጡት ፍርድ ቤቱ የገንዘብ ሚኒስቴርን ውሳኔ እንዳገኘ ፕሬዚደንት ዙማ ዕዳቸውን በቶሎ መክፈል ይኖርባቸዋል። የዲሞክራቲክ ኅብረት ፓርቲና የኢኮኖሚ ነጻነት ፓርቲዎች ፕሬዚዳንት ዙማ ሕገ መንግሥቱን በመተላለፋቸው ያለመከሰስ መብታቸው ተገፎ መከሰስ እንዲችሉ ማለትም ፍርድ ቤት እንዲቀርቡ ይፈልጋሉ። ፕሬዚዳንት ዙማም ሆኑ ፓርቲያቸው ኤንሲ የፍርድ ቤቱን ውሳኔ እንደተቀበሉና እንደተስማሙበት የሚያመለክት መግለጫም አውጥተዋል። ይህ የፍርድ ቤት ውሳኔ ቀድሞውንም ችግር ውስጥ የነበሩትን የፕሬዚዳንት ዙማን በርካታ ቅሌቶች ይልቁንም ልጃቸው ያለ አግባብ በወገንተኛነት ለሚኒስትር ማዕረግ ባበቋቸው ሰዎች ምክንያት የፈጸሙት ሙስና እየተጋለጠ የሕዝብ መነጋገሪያም እየሆነ እንደሆነ ታውቋል። ሶማሊያ ጋልካዮ ከተማ ውስጥ አጥፍቶ ጠፊ አንድ የገንዘብ ሚኒስቴር ባለስልጣን የሆኑ ሰውን ኢላማ አድርጎ ባፈነዳው ቦምብ እስካሁን በተረጋገጠው ስድስት ሰዎች ሲገደሉ ቁጥራቸው ያልታወቁ ሌሎች መቁሰላቸው ታውቋል። አጥፍቶ ጠፊው ሳኢድ አሊ ዩሱፍ ወደሚባሉት ወደ ንኙ ባለስልጣን ቀርቦ እቅፍ ካደረጋቸው በኋላ ቦምቡን አፈንድቶ እርሳቸውንና አምስት ሌሎችን መግደሉን ምስክሮች ለአሜሪካ ድምጽ የሶማልኛ አገልግሎት ገልጠዋል። ለጥቃቱ አልሻባብ ኃላፊነት ወስደዋል። የፑንትላንዷ ጋልካዮ ከተማ ባለስልጣናት ከፍንዳታው ጋር በተያያዘ በርካታ ሰዎችን ማሰራቸውን ለአሜሪካ ድምጽ ገልጠዋል። ትናንት ዋና ከተማዋ ሞቃዲሾ ውስጥ ታጣቂዎች ሁለት የቱርክ ተወላጆችን ጨምሮ ስድስት ሰዎች መግደላቸውም ይታወሳል። የኬንያው ፕሬዝደንት ሁሩ ኬንያታ ዛሬ አመታዊ የሀገር ይዞታ መግለጫ ንግግራቸውን በፓርላማው ሲያደርጉ የምክር ቤት አባላት በፉጨትና በጩኸት ረብሸዋቸው እንዲያቋርጡ አድርገዋቸዋል። ጩኸትና ፉጨቱ ኬንያታ መናገር እንደጀመሩ ወዲያው የቀጠለ ሲሆን ፕሬዝደንቱ ንግግራቸውን አቋርጠው የምክር ቤቱን አፈ ጉባኤ ረባኮ ስርዓት ያስከብሩ ሲሉ ጠይቀዋል። የጸጥታ አባላት በአዳራሹ እየተዘዋወሩ የሚጮሁትንና የሚያፏጩትን አባላት ሲፈልጉ ኬንያታ የጎሽታ ሳቅ እየሳቁ ሲመለከቱ ተስተውለዋል። ከዚያም አፈጉባኤው ፉጨተኞቹን አባላት እንዲያስወጡ የጸጥታ አባላትን አዘው እንዲወጡ ተደርጓል። ከዚያም ፕሬዝደንቱ ለግማሽ ሰዓት ያህል የተቋረጠውን ንግግር ቀጥለው አጠናቀዋል። እንደ አውሮፓውያን አቆጣጠር ከ2007 ዓ ምቱ ፕሬዝደንታዊ ምርጫ በኋላ ተመሳሳይ ድንገት ተከስቶ የነበረ ቢሆንም የዛሬው ፉጨት ግን በአይነቱ የመጀመሪያ ነው ተብሏል። በ2013 ዓ ም ስልጣን የያዙት የፕሬዝደንት ኬንያታ አስተዳደ በሙስና በሙስናና በብልሹ አስተዳደር ውንጀላ ተወጥሮ ነው የሚገኘው። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አራተኛና የመጨረሻ የሆነውን የኒውክለር ደህንነት ጉባኤ ዛሬ ዋሽንግተን ውስጥ ያስተናግዳሉ። በሰሜን ኮሪያ የኒውክለር መሳሪያ ምርት ወይም መስራት ተግባር፣ እንዲሁም ሽብርተኛ የእስልምና ወይም ራሱን የእስልምና መንግስት ብሎ የሚጠራው ቡድን ጨረር ጉዳት አድራሽ አውዳሚ ቦምብ ሊያፈነዳ የሚችል በመሆኑ ዓለምን የሚያሰጋ ነው ሲሉ ወይም እንደሚያምኑ የሚገልጥ ንግግር ያደርጋሉ ተብሎም ይጠበቃል። ከጉባኤው አስቀድሞ ፕሬዚዳንት ኦባማ የደቡብ ኮሪያ ፕሬዚዳንት ፓርክ ጊዩን ሂን እና የጃፓንን ጠቅላይ ሚኒስትር ሺንዞ አቤን በዋይት ሀውስ ተቀብለው አነጋግረዋል። ንግግራቸው የሚያተኩረው የኒውክሊየር የሙከራ እንዲሁም የረጅም ርቀት ሚሳይል ከተኮሰችው ሰሜን ኮሪያ በደቀነችው ስጋት ዙሪያ መሆኑ ተገልጧል። ሚስተር ኦባማ በመቀጠልም የቻይናውን ፕሬዚዳንት ሺ ፒንግን ያነጋግራሉ ዛሬ በሚካሄደው ላይ ጉባኤ ላይ የሀምሳ ሀገሮች መሪዎች የሚካፈሉ ሲሆን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ግን እንደማይገኙ ተገልጠዋል። ፑቲን ከሚስተር ኦባማ ጋር በተለይም አገራቸው የዩክሬንን የክሪሚያ ግዛት ወረራ ከነጠቀችና ፕሬዚዳንት ኦባማ ያስተባበሩት የምዕራባውያን ሀገሮች የምጣኔ ሀብት ማዕቀብ በሞስኮ ላይ ከደነገገ ወዲህ የሁለቱ ሀገር መሪዎች የሻከረ ግንኙነት መሆኑ ይታወቃል። የሶሪያ መንግስት በእርስ በርሱ ግጭት ወደ ተጎዱ አካባቢዎች ምግብ እንዳይደርስ ማሰናከሉን የተባበሩት መንግስታት ድርጅት አስታውቋል። ድርጅቱ እንዳመለከተው የምግብ አቅራቢ መስሪያ ቤቶች በተለያዩ የሀገሪቱ ክፍሎች ለሚገኙና በብዙ መቶዎች ለሚቆጠሩ ተጎጂዎች ህይወት አድን እርዳታ እንዳይደርስ እያደናቀፈ ይገኛል። ከጄኔቭ የተላከውን የሊሳ ሽላይንን ዘገባ አዲሱ አበበ ይዟል። ሶሪያ የተመደቡትን የተባበሩት መንግስታት ድርጅት ልዩ ልዑክ የሚረዱት ያን ኤግላንድ ለተራቡ ወገኖች እህል የሚያደርሱ የድርጅቱን ልዩ ልዩ መስሪያ ቤቶች ማሰናከሉን እንዲያቆም ዩናይትድ ስቴትስ፣ ሩሲያና ሌሎችም ሀገሮች የፕሬዚደንት በሽር አልአሳድን መንግስት አንድ ሊሉት ይገባል ብለዋል። ያን ኤግላንድ እንደ ገለጡት የድርጅቱ የረድኤት አቅራቢ መስሪያ ቤቶች ሶሪያ ውስጥ ጉዳት ወደ ደረሰባቸው አካባቢዎች ምግብ እንዲያቀርቡ ከስድስት ሳምንታት በፊት ሙኒሽ ውስጥ በተደረሰ ስምምነት በአስራ አንድ ተጎጂ አካባቢዎች ለሚገኙ አንድ መቶ አምሳ ሺህ ሰዎች ማቅረብ ተችሏል። በስምምነቱ መሠረት፣ ተግባራዊ የሆነው አካሄድ አሁን ችግር እንደ ገጠመው የሚናገሩት እኒሁ የሶሪያው ልዩ ልዑክ ረዳት እስከ መጪው ሚያዝያ ወር ማብቂያ ድረስ ወደ አንድ ሚሊዮን ያህል ሰዎችን ለመድረስ ያደረግነው ዕቅድ እንዳይሰናከል የሶሪያ መንግሥት ሊያስብበት ይገባል ይላሉ። አሁንም ተስፋ አልቆረጥኩም። ሶሪያ ውስጥ የነበረን ያለፈው ሰሞን ሁኔታ ጥሩ አልነበረምና አሁን የበለጠ ማድረግ እንዳለብን ነው የሚገባኝ። ኤግላንድ፣ መሰጠት የነበረባቸው የሕክምና አገልግሎቶች እንዳልተዳረሱ ገልጠው ባለፉት ሰባ ሁለት ሰዓታት ለምሳሌ ሶስት ህጻናት መሞታቸው ራሱ የዚህን ውጤት አደገኛነት የሚያሳይ እንደሆነ ተናግረዋል። በመጨረሻም የጦር ወንጀለኞችን የሚዳኘው የተባበሩት መንግሥታት ድርጅቱ ፍርድ ቤት የሰርቢያውን አክራሪ ብሔርተኛ መሪ ቮጂስላቭ ሴሴልጀን በቦዝኒያው ጦርነት በተያያዘ ከተመሰረቱባቸው በሰብእና ላይ ወንጀል የመፈጸም ክሶች በሙሉ ነጻ ብሏቸዋል። ብይኑን የሰጡት ዳኛ ዣን ክሎድ አንቶኔሊ አቨክ ሰት አኪትሞ ሱር ቱ ለ ነፍ ሸፍ ዳዛ ከዘጠኙም ክሶች ነጻ በመባላቸው በይግባኝ ችሎቱ የወጣው የእስር ማዘዣ ውድቅ ሆነዋል። ከዚህ በኋላ ቮጅስላቭ ሴሴልጄ ነጻ ሰው ናቸው። ብይኑን ለመስማት ተከሳሹ ሄጉ ፍርድ ቤት አልገኝም ብለው የነበረ ሲሆን እንዲያውም ተቃውሟቸውን ለመግለጽ ባለፈው ወር በአንድ የቤልግሬድ ፍርድ ቤት ደጃፍ የአውሮፓ ህብረትንና የኔቶን ባንዲራዎች ማቃጠላቸውን ዜናው አስታውሷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብሯትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂ ይታየነን። በሰዓቱ የዓለም ዜና የጀመረው የሐሙስ መጋቢት 22 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕሳችን ከመሄዳችን አስቀድመው ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን በጥቂቱ እናሰማችሁ። በነሱ የቅርብ ጊዜ ስመለከት ብዙ ብዙ አስተዋጽኦች አድርገዋል። እርግጥ አፕል በአውሮፓ አቆጣጠር በ1976 ነበር የጀመረው። በዚህ አርባ አመት ውስጥ ብዙ ነገሮችን አበርክተዋል። እርግጥ ባለፉት አስር እና አስራ አምስት አመታት ያለው ባለበት ጊዜ ያደረጉት ነገሮች ደግሞ የበለጠ ኢንፎርሜሽን ቴክኖሎጂ ጨዋታውን በሙሉ ለውጠውታል። ሙሉውን በሁለተኛው አጋማሽ በሚቀርበው የሳይንስና ቴክኖሎጂ ፕሮግራማችን ጠብቁ። በባህልና ማኅበረሰብም በቅርቡ በኒውዮርክ በአንድ ዓለም አቀፍ የሥነ ጥበብ አውደ ትዕይንት ከተሳተፉ አምስት ወጣት የሥነ ጥበብ ባለሙያዎች ሁለቱ የፎቶግራፍ ባለሙያዎች፣ ሦስቱ ደግሞ ሰዓሊያን ናቸው። ከሁለቱ ሰዓሊዎች ዳዊት ከበደና አማኑኤል ተገኔ ጋር ቆይታ አድርገናል። በባህልና ማኅበረሰብ ሁለተኛው አጋማሽ ይቀርባል። አሁን የምሽቱን አቢይ ርዕስ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዚህ ዓመቱን አራተኛና የመጨረሻ የኒውክሌር ጥበቃ የመሪዎች ጉባኤ በዋሽንግተን ያስተናግዳሉ። ዛሬና ነገ ለሁለት ቀናት በሚደረገው ስብሰባ ላይ የሚሳተፉት ከ50 በላይ መሪዎች ለኒክሌየር ግንባታ የሚያገለግሉ ቁሳቁሶችን በተሻለ ዘዴ መጠበቅ በሚቻልባቸው መንገዶች ላይ ይመክራሉ ተብሏል። ሚስተር ኦባማ በጉባኤው ዋዜማ በዋሽንግተን ፖስት ጋዜጣ ላይ ባቀረቡት አስተያየት ዛሬ ለዓለማችን ጸጥታና ሰላም አደገኛው ስጋት የኒክሌየር ስርጭትና ምናልባትም የኒክሌየር ጦር መሳሪያዎችን መጠቀም ነው ብለዋል። የመሪዎቹ ጉባኤ አብይ አላማም አሸባሪዎች የኒውክሌር ጦር መሳሪያ እጃቸው እንዳይገባና መጠቀም እንዳይችሉ መከላከል ነው ሲሉ አስረድተዋል። ለአሜሪካ ድምጽ ቪክተር ቢቲ ዘግቧል። ሰሎሞን ክፍሌ ያቀርባል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ስልጣን ከያዙ ጥቂት ቀናት በኋላ ፕራግ ውስጥ ባደረጉት ታሪካዊ ንግግር የአስተዳደራቸው ቁልፍ የውጭ ጉዳይ ፖሊሲ የኒውክሌር ሴኪሪቲ እንደሚሆን ግልጽ አድርገዋል። በዓለም ላይ ከሚገኘው የኒውክሌር ጦር መሣሪያ ዘጠና ከመቶ የሚሆነውን የያዙት ዩናይትድ ስቴትስና ሩሲያ ክምችታቸውን ለመቀነስ ተጨማሪ ድርድሮችን ማድረግ እንዳለባቸውም አሳስበዋል። በዘንድሮ የዋሽንግተን የኒውክሌር ጥበቃ የመሪዎች ጉባኤ ላይ ሞስኮ አትገኝም። የዋይት ሃውስ ቤተ መንግሥት ቃል አቀባይ ጆን ኤርንስት ስለዚሁ ትላንት ሲናገሩ ሩሲያ ባለፈው ዓመት ከኢራን ጋር የኑክሌር ስምምነት እንዲደረስ እረታለች ብለዋል። ዘጠና ስምንት ከመቶ የሚሆነው በከፍተኛ ደረጃ የዳበረ የዩሬኒየም ንጥር ከኢራን ተጭኖ ወጥቷል፣ በቁጥጥር ስርም እንዲውል ተደርጓል። ያ አንድ ጥሩ ምሳሌ ነው። ያን የመሰለ አደገኛ ንጥረ ነገር በከፍተኛ መጠን ካለ የስርጭቱንና በጦርነት ላይ የመዋሉን ስጋት ከፍ ያደርገዋል። አንድ የምናውቀው ነገር ደግሞ ኢራን ሽብርተኝነትን እንደምትደግፍ ነው። ይህን ሐቅ መካድ አይቻልም። ለዚህም ነው ብሔራዊ ደህንነታችን ይበልጥ ሊጠበቅ የሚችልባቸው የተለያዩ መንገዶች አሉ የምንለው። አንዱ መንገድም ከኢራን ጋር በተደረሰው ስምምነት መሠረት ያቺ አገር የኑክሌር ጦር መሣሪያ ባለቤት እንዳትሆን ማድረግ ብቻ ሳይሆን የኒኩሌር ፕሮግራሟ በአስተማማኝ ለሰላማዊ ተግባር መዋሉን ማረጋገጥ ነው። አሁን በእጇ የቀረ ለኒኩሌር ጦር መሳሪያ ግንባታ የሚያገለግል ቁሳቁስ ካለም ጥብቅ ቁጥጥር ማድረጓን ማረጋገጥ ተችሏል። የዋይትሃውሱ ቃል አቀባይ ጆን ኤርንስት አክለውም ከዚህ ቀደም እንደ አውሮፓን ዘመን አቆጣጠር በ2010 በዋሽንግተን፣ በ2012 በሴውልና በ2014 በሄግ የተካሄዱ ሦስት የኑክሌር ሴኩሪቲ መሪዎች ስብሰባዎች ታይዋንን ጨምሮ 13 ሀገሮች የዳበሩ የዩሬኒየም ንጥር ክምችቶቻቸውን እንዲያወድሙ አስችለዋል ሲሉ አብራርተዋል። ያለፉት ሦስቱ የመሪዎች ጉባኤዎች በተጨማሪም አባል አገሮች መመሪያ የሚሆናቸውን አሰራር በመፍጠር ረድተዋል። በእነዚያ መመሪያዎች መሰረትም ሀገሮቹ የኑክሌር ቁሳቁሶችን ከስፍራ ወደ ስፍራ በሚያዘዋውሩበት ወይም በሚያከማቹበት ወቅት እንዲሁም በድንበር ጥበቃ ላይ የኑክሌር ትልልፍን እንዲያግዱ መመሪያዎቹ ያስገድዳሉ ሲሉም ቃል አቀባዩ ተናግረዋል። በሃርቫርድ ዩኒቨርሲቲ ቤልፈር የሳይንስና ዓለም አቀፍ ጉዳዮች ማዕከል ተባባሪ አጥኚው ኒኮላስ ሮትም በዋሽንግተኑ ጉባኤ ይሳተፋሉ ከባልደረባችን ቪክቶር ቢቲ ጋር ሲወያዩ ስ በዚህኛው ዓመት የመሪዎች ጉባኤ መመሪያዎችን ተግባራዊ ለማድረግ የተስማሙ አገሮች ትኩረት የሚያደርጉት የብሔራዊ ደህንነት ጥበቃ ጥረቶች ላይ ነው። ከዚህ ጉባኤ በኋላ ትልቁ ቁም ነገር ደግሞ ሀገሮቹ የየራሳቸውን ሀገሮች ብቻ ሳይሆን የሌሎችንም ብሔራዊ ደህንነት ለማስጠበቅ በተጨባጭ ቁርጠኝነት ያላቸው መሆኑን ማረጋገጥ ነው። ኒኮላስ ሮዝ በማጠቃለያቸውም ዓለማችን ያለፉት የመጀመሪያዎቹ የመሪዎች ጉባኤዎች ከመደረጋቸው በፊት ከነበረችበት ሁኔታ ዛሬ ከኑክሌር ሽብርተኝነት ስጋት በጣም በተሻለ ደረጃ ላይ እንደምትገኝ ፈጽሞ አልጠራጠርም። የኒክሌር ጦር መሣሪያ ያሏቸው ጥቂት አገሮችና ለኑክሌር ግንባታ አስፈላጊ የሆኑ ንጥረ ነገሮችን ስርጭት የሚቆጣጠረው ዓለም አቀፍ ድርጅት ከመቼውም በተሻለ ጥንካሬ ላይ ይገኛሉ ሲሉ አስረድተዋል። ለመጽሔቱ ክፍለ ጊዜ ወደ ተሰናዱት ዘገባዎች ስናልፍ፣ ከተጀመረ አምስተኛ ወሩን ሊደፍን ጥቂት ቀናት የቀረው የኦሮሚያ ክልል ከተሞች ተቃውሞ ዛሬም በአንዳንድ ከተሞች በሚገኙ ትምህርት ቤቶች ትናንት፣ ከትናንት በስቲያ እና ዛሬ በ ቢሾፍቱ ከተማና ደባዩ በተባለች የገጠር ቀበሌ እንዲሁም በበደሌ ከተማና ሌሊሳ ሃሮ ቶሬ በምትባል የገጠር ቀበሌ ተማሪዎች መታሰራቸውንና በአስለቃሽ ጢስ ምክንያት ሆስፒታል እንደገቡ ነዋሪዎችና ተማሪዎች ለአሜሪካ ድምፅ የኦሮምኛ ቋንቋ ዝግጅት ክፍል ገልጸዋል። ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። በኢሊባቡር ዞን ለሊሳ ሀሮ ቶሬ በተባለች የገጠር ከተማ የአንደኛ ደረጃ ትምህርት ቤት ተማሪ የሆነ ገብረ ሚካኤል ዳባ የተባለ ተማሪ ለአሜሪካ ድምፅ እንደተናገረው ማክሰኞ እለት የመማር ማስተማር ሂደቱ በአግባቡ እየተከናወነ ባለበት ወቅት የወረዳው አስተዳዳሪ የትምህርት ቤቱ ቅጥር ግቢ ውስጥ ገብቶ ከአንድ ቀን በፊት በግቢው ውስጥ ተማሪዎች ዘፈን ሲዘፍኑ እንደነበር በመግለጽ ሰብስበው እንደሚያነጋግሯቸው ሲናገሩ ተማሪው ዘፈን ተዘፍኖም ከሆነ ሊጠየቁ ይገባ የነበረው በእለቱ መሆኑን በማስረዳት ለመሰብሰብ ፈቃደኛ ለመሆናቸውን ሲናገሩ፣ በተፈጠረ ረብሻ ከወረዳው የኦሮሚያ ፖሊስ በመኪና ተጭኖ ሲመጣ ተማሪዎቹ ሸሽተው ሰዎች አካንድ ገቡ ይናገራል። ማቲ ለሞ ዋላ ገልፋ ቀበኒ ሰማልጎት ዋላ ገለ ሲረኒኒ ገልገላ መንገድ ላይ እንኳ የሚተላለፉ ሰዎችን ከቀብር ተመላሾችን ሳይቀር እያቆሙ ከየት እንደሚመጡ ሲጠይቁ ነበር። ከተማሪዎቹ መካከል ሁለት ተማሪዎችን ይዘው ቤተሰብ ሊጠይቅ ሲሄድ ቀድሞ ነበር በስነ ስርዓት ማሳደግ ብለው ቤተሰቦቻቸውን ሳይቀር ደበደቡ። ተማሪ ገብረ ሚካኤል እንደሚናገረው እነዚህን ሁለት ተማሪዎች በደሌ ከተማ ወደሚገኝ ፖሊስ ጣቢያ አዘዋውረዋቸዋል። በተያያዘም በደሌ ከተማ በሚገኘው የበደሌ ሁለተኛ ደረጃ ተማሪ ተስፋዬ ፉኝዶ ለአሜሪካ ድምጽ ሲናገር ማክሰኞ ዕለት በበደሌ ሁለተኛ ደረጃ ትምህርት ቤት ድንጋይ ተወረወረ በሚል የፌዴራል ፖሊስ ትምህርት ቤቱ ቅጥር ግቢ ገብቶ አስለቃሽ ጭስ መልቀቁንና ከሰማኒያ አንድ ተማሪዎች በላይ ሆስፒታል መወሰዳቸውን ነው። በእያንዳንዱ ክፍል እየገቡ አስለቃሽ ጢሱን የወረውሩ ነበር። በርካታ ተማሪዎች በጢሱ በመታፈናቸው ተጎድተው ወደ ሆስፒታል ተወሰዱ። መጀመሪያ 81 ነበሩ። አሁን 41 የሚሆኑት እዚያው ተኝተው ይገኛሉ። ከእነዚህ መካከል ለህይወታቸው የሚያሰጋቸው አሉ። እንዲያውም አንዲት ተማሪ ለበለጠ ሕክምና ወደ ጅማ ሆስፒታል ተወስዳለች። ይኸው ተማሪ አያይዞ እንደሚናገረው በከተማ ውስጥ የሚካሄደው ድብደባና እስራት ተማሪ ላይ ብቻ እየተገደበ እንዳልሆነ ጠቅሶ እርሱ የሚያውቃቸው ጸጉር አስተካካይና ነጋዴ ጭምር መታሰራቸውን ይናገራል። የበደሌ ከተማ ምክትል አስተዳዳሪ አቶ ግርማ ተረፈ ስለ ጉዳዩ ተጠይቀው ፖሊስ ከትምህርት ቤት ግቢ ውስጥ ገብቶ ተማሪዎች ላይ አስለቃሽ ጭስ አለመወርወሩን ተናግረው ሞራ መነበሩም ሳቲ በአኒ ሮጀሪ አካደርበችፍ ያለኒ ረኮ እንታኔ ሁሙ ከአንሰነዩ ፉል ዱረ መነበሩምሳ ረት መሌ ሞራ መነበሩምሳ ተማሪዎቹ ከግቢው ከወጡ በኋላ ድንጋይ የመወርወር ሙከራ አድርገው ነበር። ልጆቹ ድንጋዩን እንዳያወረውሩ ተማሪዎችም እንዳይጎዱ በማሰብ ችግር እንዳይፈጠር በመስጋት ፖሊስ እንዲበተኑ አደረገ እንጂ ሆን ብሎ በልጆቹ ላይ የፈጠረው ችግር የለም። ፖሊሱም የፌዴራል ሳይሆን የከተማው ፖሊስ ነው። በጢስ ተጎዱ የተባለው የፈጠራ ወሬ ነው። ደንግጠው የወደቁ አንድ ስድስት የሚሆኑ ሆስፒታል ተወስደዋል። ተማሪዎቹ ምን አይተው እንደደነገጡ የተጠየቁት ምክትል አስተዳዳሪው ተማሪዎቹ ህጻናት ስለሆኑ የፖሊስ ዱላ ሲያዩ አንዱ በአንዱ ላይ ተደራርቦ በመውደቅ እንደተጎዱ ተናግረዋል። በተያያዘም በቢሾፍቱ የገጠር ከተማ በሚገኝ ዶባዩ አንደኛ ደረጃ ትምህርት ቤት ተማሪዎች ሰላማዊ ሰልፍ ለማድረግ ከግቢው ውስጥ እንደወጡ በፖሊስ መከበባቸውንና አራት መታሰራቸውን በዚሁ ትምህርት ቤት ተማሪ የሆነ ተማሪ ረጋሳ ተቾ ገልጾልናል። ተማሪዎቹ ሰልፍ ለመውጣት ምክንያት የሆናቸውም ከአካባቢው ተቆፍሮ የሚወሰድ ማዕድን መሰል ነገር እንዳለና ነገር ግን እስካሁን መንገድ፣ ስልክ፣ መብራትና የውሃ አገልግሎት እንደሌላቸው ተናግረዋል። እንዲሁም በቢሾፍቱ ከተማ ሁለተኛ ደረጃ ትምህርት ቤት ትላንት ከሰዓት በኋላ ተቃውሞ ተነስቶ ወደ ሀያ የሚጠጉ ተማሪዎች መታሰራቸውን አቶ ነጋ ሙልጌታ የተባሉ ነዋሪ ነግረውናል። ስለ ሁኔታው የተጠየቁት የቢሾፍቱ ከተማ የፖሊስ የመረጃ ክፍል ኃላፊ፣ አቶ ደሞዝ የተጠቀሰው ነገር ውሸት መሆኑን በመግለጽ ምንም እንቅስቃሴ እንቅስቃሴ የለም ብለዋል። ወደ ሌላው የመጽሔት ክፍለ ጊዜ ዘገባ እንለፍ። በአዲስ አበባ አንዳንድ አካባቢዎች የውሃ አቅርቦቱ ከኤሌክትሪክ ኃይል ችግር እጥረት ጋር የተያያዘ እንደሆነ ነዋሪዎች ይናገራሉ። ባለፈው ክረምት በቂ ዝናብ ባለመጣሉ ግድቦች የሚጠበቀውን ያህል ውሃ እንዳልያዙና ያ ለእጥረቱ ምክንያት ሊሆን እንደሚችል ባለስልጣናት ገልጸዋል። የውሃና ፍሳሽ ባለስልጣን የውሃ ማደያ ጣቢያዎችን ከፍቶ አገልግሎት መስጠት ጀምሯል። መለስካቸው አመሃ የአስኮ አካባቢ ነዋሪዎችና ውሃ ማደያ ጣቢያ ኃላፊን አነጋግሮ ተከታዩን ዘግበዋል። በአዲስ አበባ የውሃ ችግር ከሚያጠቃቸው የከተማ ክፍሎች አንዱ በተለምዶ አጠራሩ አስኮ የሚባለው አካባቢ ነው። ዛሬ የኮልፌ ቀራኒው ክፍለ ከተማ አንድ ክፍል ነው። አስኮ ብርጭቆ ፋብሪካ አጠገብ ደግሞ በሴኔተር ሚክሊላንድ ስም የሚጠራ አንድ የጋራ መኖሪያ ቤቶች መንደር አለ። ከነዋሪዎቹ መካከል በመንደራቸው የውሃ ችግር ምን ያህል የጠና እንደሆነ ጠይቄያቸው ነበር። አቶ ባዬ ይባላለሁ ያሉኝ እንዲህ ብለው ጀመሩ። ውሃ በጣም ችግር አለ እዚህ ችግር አለ ሲባል እንዴት ነው? እስከ አራተኛ ብሎክ ድረስ አይደርስም። ስለማይደርስ በፈረቃ ነው የሚሰጠው አንድ ቀን ከአደባባይ መልስ ወደዚህ ይሰጣል፣ አንድ ቀን ደግሞ ከአደባባይ መልስ ወደዚ ይሰጣል። ተራ በተራ ነው። ወደው መጡ ወደው ነው የሚሄደው ወይስ ቀን ሙሉ ይውላል? የፈረቃው ቀን ማለት ነው። የፈረቃው ቀን ይመጣል፣ በቃ ቀን ሙሉ ነው የሚውል። ቀን ሙሉ ይውላል፣ ያድራል። ከአራት ሰዓት ጀምሮ ይለቀቅልሃል። አሁን ነገር ጠዋት አራት ሰዓት ጀምሮ እስከ ንጋቱ አራት ሰዓት ድረስ ይኖራል። ከዛ በኋላ ደግሞ ለሌላው ሽፍት ይደረጋል እና በዚህ መሀል አሁን ለምሳሌ በሌለበት ጊዜ ማጠራቀሚያ እንደዚህ የሌላቸው ሰዎች ችግር ይፈጠርባቸዋል አዎ ማጠራቀሚያ የሌለው ሰው አሁን አዎ ችግር ይፈጠራል ሰው ግ ማጠራቀሚያ ያለው አለ አለ አለ ብዙ ሰው ያው ጥንቃቄ አድርጎ ብዙ ጀሪካኖችን ደርድሮ ሞልቶ ይጠብቃል ሮቶ ያለውም ሮቶ ያለው እንግዲህ ጥሩ ማጠራቀሚያ ውሃ ከሌለው ማጠራቀሚያ ረቶ ከሌለው ይቸገራል ለምን አይቸገርም ያን ሮቶ መግዣ ሊኖረው ይችላል ስለዚህ ይቸገራል ከዚህ በፊት እንደዚህ ያለ ፈረቃ አልነበረም መቼ ነው ፈረቃ ጀመረው እኮ አንድ ዓመት ሁኔታ ነው። አንድ ዓመት ይሄ ገና እዚህ ከመጣው ከመጣው ጀምሮ ፈረቃ ነው። የዚሁ መንደር ሌላዋ ነዋሪ ብዙ እየተስፋየም የነገሩኝ ተመሳሳይ ነው። ይሁንና የውሃ እጥረቱ ከኤሌክትሪክ ኃይል ጦት ጋር ያያይዙታል። ዋ በጣም ችግር አለ። ያላስ ቸገር ነው ለምሳሌ መብራት ከሌለ ላይ አራተኛ ራሱ መድረስ አይችልም። መብራት ከሌለ ውሀም አይኖርም፣ የሚመጣበት ቀንም ያልፈናል። ውሀን እንቸገራለን ማለት ነው። ማለት በሶስት ቀን አንድ የነበር በፊት አሁን መብራት ከሌለ ግን ያም የለም። የዚህን ጊዜ ምን ታደረጋላቸው? ለምሳሌ የሚታጠብ ልብስ ይኖራል፣ ገላ መታጠብ አለ። የታመመ ሰው ቢኖር እንዴት ታደረጋላችሁ? ያው ከሌላ ቦታ ወይ ቀጥቶ ማምጣት ባለበት አካባቢ ማለት ነው። ያን ያህልም ማለት ያው ታንከር አለ መብራት ካለም ያው በሶስት ቀን አንዴ ሲመጣ ያው ይቀዳል። መቼ ጀመረ ይሄ ውሃ መጥፋት መጀመሩ መቼ ነው? ቆየ በጣም ይህን ያህል ጊዜ ማለት አልችልም፣ ግን በቃ ችግር አለ በጣም አለ። የአዲስ አበባ ዋና ፍሳሽ ባለስልጣን ይህንን ችግር ለማቃለል በማሰብ አስኮ ዋናው መንገድ ላይ አንድ የውሃ ማደያ ጣቢያ መስርቷል። ከጥር 26 ቀን 2008 ዓ.ም አንስቶም ውሃ ማደል መጀመሩን ከተለጠፈው ማስታወቂያ ማየት ይቻላል። ወይዘሮ ዓለም ፀሐይ ተሰማ የውሃ ስርጭቱን አገልግሎት የሚሰጡ ሰራተኛ ናቸው። ከጅምሩ አንስቶ ነግረውኛል ሰጠ የጀመረው ውሃ እጥረት ስለነበረ ነው። ለምሳሌ በመብራት ምክንያት አንዳንድ ጊዜ ውሃ ሳያጠር ሮቶ ተክሎ ውሃና ፍሳሽ ለህዝቡ መስጠት ጀመረ። የተጀመረው ቀበሌ ነው የጀመረው። መጀመሪያ ቀበሌ አስተዳደር ጀምሮ ከዛ በኋላ ከሱ የውሃና ፍሳሽ በዚህ ቀን ተረከበ ተረከበ። ከዛ በኋላ ህግ አውጥቶ አንድ ጄሪካል በ20 ሳንቲም 25ና ሌትሩን በ20 ሳንቲም አውጥቶ ይሸጣል። ይሄ በትክክል እንደው የሰውን ፍላጎት አርክቷል ብለው ያምናሉ? ሮቶ ከሞላ ያረካል። ብዙ ሰው ነው የሚወስደው፣ ከአዲስ ሰፈር ከሳንሱሲ ከብዙ ቦታ እየመጣ የሚወስደው ከዚህ ነው ስለዚህ ያረካል እንዲሁም ከማሰራጨቱ የበለጠ ያረካል በየቤቱ ከሚሄደው የበለጠ ተሻለ ተሻለ ያረካል ብዬ ለምን አንዳንድ ጊዜ የመብራት እጥረት አለ የመብራት በሚያቅርበት ጊዜ ሰው እዚህ መቶ ይቀዳል ለዚህ ነው እንግዲህ ስለዚህ በየቤቱ የማይኖረውም አንዳንድ ጊዜ ከመብራት ምጦት ምክንያት ነው የሚ በመብራት ምጦት ምክንያት ነው በብዛት የማይኖረው ተቸገርን ብለው በእናንተ ቅሬታ የገለጹላችሁ ሰዎች አሉ በጠቅላላ የውሃማ እጥረት ይኖራል። ለምን ብትል አንዳንድ ጊዜ መብራት ሳይጠፋ ውሃውም ራሱ ስለሳይደርስላቸው እየመጡ ውሃችን የለም አስራ አምስት ቀን ነው አምስት ቀን ነው አስር ቀን ነው የሚሉን ሰዎች አሉ። ለመሆኑ ይህን ማስታወቂያው እንደማየው ከሰኞ እስከ እሑድ ነው እርግጥ ግን ከጠዋት ከሁለት ሰዓት እስከ አምስት ሰዓት ነው የሚለው። ከሰዓት ደግሞ ከዘጠኝ እስከ አስራ ሁለት ሰዓት ከምሽቱ ነው የሚለው ይህ እነዚህ ሰዓት ውጭ የለም። በዚህ ጊዜ የተቸገረ ሰው ቢኖር እንዴት ይሆናል? የተቸገረ ሰው ቢኖርም ሴትዮዋ ስኖ ነው የምንቀዳው። ለምን በትኬት ነው የምትሰራው? የተቸገረ ሰው ቢኖር ያው ዘጠኝ ሰዓት ጠብቆ ይቀዳል። ጠዋት ደግሞ ነግረናቸዋል። ማስታወቂያ አንብበው እስከ አምስት ሰዓት መተው ይቀዳሉ። ከዛ በኋላ አይመጡም። እንደ እነሱ ሰዓቱን ያቁ፣ ችግራቸውም ሌላ ብላት ይፈልጋሉ እንጂ ያው ይህ ሰዓት ስለተወሰነ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። መሰለች ይባላሉ። ሀይሉ ሴት ደግሞ አነስ ያለች ሻይ ቤት ያላቸው ናቸው አለ ስለሚባለው የውሃ ችግር ያሉኝ፣ እንዴ ነበረ? ውሃ ችግር አለ በጣም። እዚህ የተከራዩት የስራ ቦታው ውሃ አለው ቧንቧ አለው? የለውም። ነው የሚያገኙት ውሃ? እኔ ገዝቼ ነው። ኬን ነው የሚገዙት? አንዳንዴ ከቦኖም ከግለሰብም እገዛለሁ። የት ነው ቦኖ? አሁን እዚህ አካባቢ ያለው፣ እዚህ አንድ ግለሰብ ታስቀዳለች። በራሳቸው በግላቸው ማለት ነው እንጂ መንግስት ያቋቋመው አይደለም። መንግስት ነው ያቋቋመው ግን በግለሰብ እጅ ነው ያለው። አሁን በቀን ስንት ሊትር ይጠቀማል? እኔ በቀን ወደ ሰማንያ ስልሳ ሊትር አንድ ሊትር በስንት ይገዛሉ? አንድ ብር ነው 20 ሊትር የሚጠፋበት ጊዜ አለ። በሳምንት ወይንም ስንት ቀን ይጠፋል? በሳምንት ሁለት ወይ ሶስት ይመጣል የሚመጣው እንጂ ከዛ ውጪ በየቀኑ አይመጣም። ስንት ሰዓት ይቆያል መቶ? በሚመጣበት ቀን ማለት ነው። መጥቶ ያው እነሱም አሁን በሆነ ሲያስቀዱ ቀን ከሆነ ያስቀዱም። ለምን ቀን አያስቀዱም? ማታና ጠዋት ነው እሱ የሚኖርበት። ሰፈር የት ነው? እኔ ለኩ ነኝ። ለኩ ኦሮሚያ ክልል ነው። እና እዛ አካባቢ ችግር የለም? ይኸው እዛ እንደውም በጣም ችግር አለ ይመሳል። አስራ አምስት ቀን አንዴ ነው የምትመጣው። አንድ ቀን ከመጣሽ አድራ በማግስቱ ትሄዳለች። አውቃ ያለው ሰው በብዛት በደንብ ካልቀዳ በጣም ይቸገራል። እዛ በጣም እንደውም ይሻላል እዛ ቤተሰብ ልጆች አሉት ልጆች አሉ። ስንት ነው ቤተሰባለሁት? እኛ አምስት ነን። እና ጠፋ። እንዴት ነው? ስለዚህ አዲስ አበባ ተሻግረው ልጆች ይቀዳሉ። በአዲስ አበባ የተከሰተው የውሃ ችግር ምክንያቱ ባለፈው ክረምት በቂ ዝናብ ባለመጣሉ በግድቦች የተጠበቀውን ያህል ውሃ ማጠራቀም ባለመቻሉ እንደሆነ በመንግሥት ባለሥልጣናት በተደጋጋሚ ተገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ መጽሔት ትንታኔ ርዕስ እንሻገራለን። ከአምስት ወራት በፊት ከስር የተለቀቁት የዞን ዘጠኝ ጦማሪያንና ጋዜጠኞች ከስር ከተለቀቁም በኋላ አገር ውስጥ በነፃነት መንቀሳቀስ እንዳልቻሉ፣ እንዲሁም ለሽልማት ለትምህርትና ለስልጠና ላገኟቸው እድሎች ከሀገር መውጣት እንደተነፈጉ ይገልጣሉ። በአምቦ ዩኒቨርሲቲ የህግ መምህር የነበረውና የዞን ዘጠኝ አምደኞች ዘላለም ክብረትና ጋዜጠኛ አስማማው ኃይለ ጊዮርጊስ ከእስር በኋላ ስላለው ሕይወታቸው ጽዮን ግርማ ጠይቃቸዋለች። አስማማው ኃይለ ጊዮርጊስ በሚያብራራበት ይጀምራል። ከእስር ከወጣም በኋላ ወደ ስራ ገበታችን መመለስ ያልቻልን በርካቶች ነን። እንደኔ ያሉት ደግሞ ጭራሽ ለስራ የሚያመለክቱበት ድርጅትም አልነበራቸውም። ያው እኔ የምሰራበት የነበረው አዲስ ጉዳይ መጽሔት ነበረ፣ በሮዛ ሳታሚ ስር ማለት ነው። ድርጅቱ ስለተዘጋ የማመለክትበት ቦታም አልነበረም። የሆነ ሆኖ እሱ እንዳለ በተለያዩ አጋጣሚዎች ከሀገር የምንወጣበት እድል ራሱ እንድንከለከል ተደርገን ያለ ነው። እስቲ የራስህን ንገረኝ። ምንድን ነው የገጠመህ አንተ? እኔ በግሌ እንግዲህ ያው ከዚህ በፊት ከነበረኝ የጋዜጠኝነት የስራ ልምድ ጋር በተያያዘ አንድ እድል አግኝቼ በጀርመን ሀገር የመንግስታዊ ትልቅ የሚዲያ ተቋም ነው፣ ዜድኤፍ ይባላል። ለዛ አጭር ትሬኒንግ አግኝቼ ወደዛ አቅንቼ ነበረ። ስሄድ ምንም የገጠመኝ ችግር አልነበረም። ስመለስ ግን ኢሚግሬሽን ሪፖርት እንዳደርግ ነው የተጠየቅኩት። እዛም ሄጄ የሚመለከተውን አካል አግኝቼ ሳናግር እንዴት ል ይወጣ ቻልክ? የሚጣራ ነገር አለ። ስለዚህ ከዚህ ሰዓት አንስቶ እኛ ስንደውልልህ ካልሆነ እንዳትመጣ ተብዬ ነው የተመለስኩት። ጉዞ ዶኩመንቴንም እነሱ ወስደውታል ማለት ነው፣ እነሱ እጄ ነው ያለው። ዘላለምስ እስቲ አንተም የገጠመህ ነገር ምን እንደሆነ ንገረን፣ ከእስር በኋላ እና አሁን ያለህበትን ሁኔታ። እሺ እኔም አመሰግናለሁ። ያው ከሞላ ጉዳይ አስማማ ካለ ጋር ይቀራረባል ከእስር እንደወጣሁ እኔ አክቹዋሊ ገና እንደታሰርኩ ነው ከምሰራበት ዩኒቨርሲቲም ኮንትራክት የስራ ውሌ እንደተቋረጠ ያየሁት ያኔ የእስር ቤት እያለሁ ነበር። ከዛም በኋላ በተደጋጋሚ ጠይቄ ነበረ፣ እስካሁን ብዙም መፍትሄ አላገኘሁም በዛ ጉዳይ እና ትምህርት ምናምን ለመማርም ወደ ውጭ ሞክሬ ነበረ፣ ነገር ግን ያው እንደተባለው እኔም ፓስፖርቴን ከኤርፖርት ተቀምቻለው። ባመለከትም አራት ወር አለፈ። አሁን ከተወሰደ ፓስፖርት መልስ የሚሰጥ አካል የለም። አክቹዋሊ ለምን እንደተወሰደ ኤክስፕሌን የሚያደርግም አካል የለም። ከሀገር መውጣትም አትችልም ነው የሚሰጡት ምክንያት። በዚህ ሁኔታ ነው ያለው። እንግዲህ ስራም እየሰራችሁ እንዳልሆነ ከሀገር መውጣት እንዳልቻላችሁም ገልጻችሁልኛል። አሁን ታዲያ ምን እያደረጋችሁ ነው? በግል አንዳንድ ስራዎች ለመስራት እየሞከርን ነው። እቅድ ኔ ለምሳሌ እስር ቤት እያለው መማር ትፈልግ ነበረ። ያው በዛ ምክንያት አልተሳካም። እንደውም ሰሞኑን የ ያንግ አፍሪካን ሊደርሽፕ የሚባል የፕሬዚደንት ኦባማ ፕሮግራም አለ። በየአመት አፍሪካን ወጣቶች ለስድስት ሳምንት ሄደው የሚወስዱት ፌሎሽፕ ነው። እሱንም እንዳለፍኩ ተነግሮኝ ነበር። ነገር ግን ያው ባለው ሁኔታ ፓስፖርት የሚሰጠኝ ፓስፖርት በኔ እጅ የለም። ያንም ድል የሚያልፍ ይመስላል። አዎ ሁለታችሁም ከሀገር መውጣትም እንዳልቻላችሁ፣ ስራ መስራት እንዳልቻላችሁ ነው የገለጻችሁት እና ሌሎቹ እስከ እናንተ ጋር የተፈቱት አጋሮቻችሁ ያሉበት ሁኔታ ምን ይመስላል? ከአስማማው ልጀምር። ሁላችንም በአንድ አይነት ነገር ውስጥ ነው ያለነው ከሞላ ጎደል ማለት ነው። ገና ያው ክሳቸው በሂደት ላይ ያሉ ለቀጠሮ የቀረቡት ጓደኞቻችንን ሳይጨምር ያው እነሱ ክሳቸውን እስኪጨርሱ ድረስ የተለየ ምንም ያደረጉት ሙከራ የለም ከሀገር የመውጣት ሆነ ሌሎች ነገሮች። ነገር ግን አስቀድሞ ክሳችን የተቋረጠው እና በህግ አግባብ ምንም አይነት የክስ ሂደት ውስጥ የሌለነው ልጆች ግን ያው የህገ መንግስታዊ ወይም ዓለም አቀፋዊ የሰብአዊ መብት የሆነው ከቦታ ቦታ የመንቀሳቀስ መብታችን ተጥሶ ነው ያለ ነው። ዘላለም እዚህ ላይ አጠቃላይ ያለውን ሁኔታ በሚመለከት ሁላችሁንም በሚመለከት የምትጨምረው ነገር አለ? እኛ እንግዲህ ሲ መጀመሪያም ጀምሮ ስንታሰር ያለ ከህግ አግባቦች ነው የታሰር ነው ብለን ነበር። በድንገት ተፈታን። በድንገት ስንፈጣም የባከነው ጊዜያችን አንድ አመት በላይ ታስፈናል። ብዙ ሰው ተንገላጧል። በኛም ተሰቃይተናል። ያን እንኳ ለምን ሆነ ሰአት ብለን አልጠየቅናቸውም። ነገር ግን ይባስ ብለ ተፈተንም መንቀሳቀስ አትችሉም፣ እዚህም ሀገር መስራት አትችሉም፣ በቃ እኛ ስንፈቅድ ነው ሁሉም የሚሆነው የሚል መልስ ነው የሚሰጡት እንደ ኢሚግሬሽን ያሉ ሰዎች። ሁላችንም ሊትራሊ ወዛ አይነት ሲትዌሽን ውስጥ ነው ያለ። እንደውም አክቲቭ ክስ ያለባቸውም ጓደኞች አሉን አራት ይሄ ይቆምልን ዘንድ በተደጋጋሚ እንጠይቃለን። ከዚህ ሁሉ ሁኔታ በኋላ ምን ለማድረግ አስባችኋል? እኔ በጊዜው ፓስፖርት ፓስፖርቴም እንደተወሰደ ለኢትዮጵያ ሰብአዊ መብት ኮሚሽን አመልክቼ ነበረ። መንግስት የሰብአዊ መብት አካል እነሱም በተለይ መንቀሳቀስ መብት ጋር ተያይዞ ይሄ በአዋጁ የተሰጠ ስልጣን አለ ኮሚሽኑ ኮሚሽኑ ሊፈታ ይገባል ብዬ ኮሚሽኑም ሂደው ጠይቀው ነበር። ነገር ግን ታቅማችን በላይ ነው ነው ያሉን። ለኮሚሽኑም ምላሽ መስጠት አልፈለጉም የኢሚግሬሽን ባለስልጣናት ኮሚሽኑም አቅም የለኝም ብሏል። ከዛም በኋላ ለዓለም አቀፍ የሰብአዊ መብት ተቋማት ለማመልከት ያው አገር ውስጥ ያሉትን አማራጮች መጨረስ አለብሽ ኤግዞስሽን ኦፍ ሎካል ሬሜዲስ ይባላል ያን ለመጨረስ አሁን ወደ ፍርድ ቤት ለመሄድ ክስ ጨርሰናል እንግዲህ ከዛ በኋላ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል እና የአፍሪካ ህብረትም ኮሚሽን አለ የሰብአዊ መብት ኮሚሽን፣ እዛም ለማመልከት አቅደናል። አስማማውስ በአንተ በኩል ምን ለማድረግ አስበሃል? ከሞላ ጎደል ከዘላለም ጋር ተመሳሳይ ነው። እኔ የሚያሰብኩት ነገር ከጠበቃችን ከአቶ አማሃ ጋር ተነጋግረን፣ ፓስፖርታችንን ለመነጠቅ ምንም አይነት ህጋዊ የሆነ ማብራሪያ ማንም ሊሰጠን አልቻለም። ሲጀመርም መነሻውም ወይም መድረሻውም ላይ ይሄ ነው ይሄ ነው የሚባል የህግ ማብራሪያ የለውም። ስለዚህ ይሄ ትልቅ የመብት ጥሰት ስለሆነ ይህን መብታችንን ለማስከበር ከጠበቃችን ጋር ተነጋግረናል ወደ ክስ ሂደት እንደምናመራ ነው። እሺ፣ ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። በዚህ ጉዳይ ላይ ምላሻቸውን እንዲሰጡን የኮሚኒኬሽን ሚኒስቴር ሚኒስትሩን አቶ ጌታቸው ረዳን በተደጋጋሚ ጠይቀናቸው ጉዳዩን ካዳመጡንና አጣርተው ምላሽ እንደሚሰጡን ከገለጹልን በኋላ ስብሰባ ላይ ነን በማለታቸው ምላሻቸውን ማካተት አልቻልንም። አድማጮች የመጽሔት ክፍለ ጊዜ ዘገባዎች በዚሁ ይጠናቀቃሉ። የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ነን አሁን በነጻው የስልክ መስመር በሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመሩ አስራ አራት ከእናንተ ካገኘናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናቅርብ። ጤናችሁልኝ፣ ቪዎች እንደምናላችሁ። ውይይታቸውን በተለያየ በሀገራችን ጉዳይ የምታቀርቡትን የተለያዩ ጋዜጠኞች እሰማለው። ቆንጆ ነው። መፍትሄ ፍለጋ ነው የምትታሳሩ ምሁራንን ነው የምታቀርቡት። ምሁራን መቅረባቸው በጣም በጣም ጥሩ ነው። ግን ችግራችን ደግሞ አሁን ያለ ነው። አሁን ማለት ደግሞ አሁን በህዝብ ላይ በኑሮ ላይ በአገሪቷ ላይ ያለውን ለችግሩ ቀረብ ብለው አሁን ያለውን ሁኔታ የሚያውቁት ጋዜጠኞች ናቸው። በግድ በስራችሁን ጸባይ ወይም ገለልተኝነት ስለሚጠብቃቸው ርስበሳችሁ እና ውይይት ማቅረብ አይቻልም። ነገር ግን የተለያዩ ጋዜጠኞች አሉ የነጻ ጋዜጠኞች አባልም የተሰደዱ አሉ እና የመፍትሄ ውይይታችሁ ከእነሱ ጋር ቢሆን በአሁኑ ሰዓት ህዝብ ላይ ያለውን ችግር የህዝብ ድምፅ ሊሆኑ ይችላሉ እና ውይይታችሁን እነሱንም ብትቀላቅሉ አሁን ተግባራዊ ላይ ያለውን ነገር ማየቱ ችግሩን ማየቱ ወደ መፍትሄው እንድንቀርብ ያደርገናል። እና ከምሁራኖቹ ይልቅ ጋዜጠኞቹ ለህዝቡ ኑሮ ለሀገሪቷ ችግር የቀረቡ ናቸው። በዛ ምክንያት የታሰሩ የተሰደዱ ናቸው እና እዚህ ላይ ትንሽ ብታውት ወደ መፍትሄ የፈለገው ያቀርበናል ብዬ አስባለሁ። በተረፈ ለስራችሁ አመሰግናለሁ። ጥሩ ነው። ቀለው ቪዎች እንደምናችሁ። ዘወትር አድማጭ ነኝ። ሁልጊዜ ኢትዮጵያ ውስጥ እየተደረገ ያለውን ሁኔታ ዝርዝር ዘገባ ስለምታቀርቡልን በገለልተኛ አመለካከት አመሰግናለሁ። ሰሞኑን የኦፒዲዮ ተወካዮች ሶስት መቶ የኦፒዲዮ አባላቶች ከስራ የሚባረሩና በሕግ የሚጠየቁ አካላቶች እንዳሉና አሁንም ማባረሩ እንደሚቀጥል ገልጸው ነበረ። እኔ በእኔ እምነት ኢህአዲግ ኢትዮጵያን ሕዝብ እየበደለ ከስራ አብሯል። እንደውም ሹመት ነው የሚሰጠው የኦሮሞውን ህዝብ የገደለ ያሰረ ያሰቃየ እና ያስለቀሰ ሹመት የሚሰጠው ከስራ ላይ ተባረው አቅም አሁንም ኦፕዲዮን የሚልኩ ካድሬዎች ወይም የበላይ አለቆቻቸው ህዝብን አንጨፈጭፍም ያሉ አካላቶች እንጂ የተባረሩት ለኢህአዴግ ህዝብን የሚቀጠቅቶ የሚያሰቃዩ እንደማያበሩ እንዲታወቅልኝ ፈልጋለሁ። ይሄ ተደርጎም አይታወቅም። እንደውም ህዝብን የበደሉ ሹመት እንደሚሰጣቸው በደንብ ነው የምናውቀው። ይሄ ደግሞ ከአቶ በከርሻሌ ማየት ይቻላል። የኦሮሞውን ህዝብ ካሰቃዩ ሰዎች ውስጥ አንዱ ስልጣን የተሰጠው ነው። የዘውትር አድማጫችሁ ነኝ። መሱን በይታ ከምን ሶታ አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። በፕሮግራሞቻችሁ ላይ ያላችሁን አስተያየት በቀረቡ ከዚህ ቀደም በተስተናገዱም ሆነ በሚቀርቡት ላይ አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን የሁለተኛውን አጋማሽ ስርጭታችንን አሁን መጀመራችን ነው። ቀዳሚው ዝግጅት ባህልና ማህበረሰብ። የባህልና ማህበረሰብ አዘጋጅ አሉላ ከበደ እዚሁ አጠገቤ በመሆን የማስተዋወቁ ኃላፊነት ከትከሻዬ ይውረድልኝ። ወርዶልሻል እኮ እንጂ። ተመሰግናለሁ። ባህልና ማህበረሰብ ለዛሬ በቅርቡ በኒውዮርክ ከተማ እየተካሄደ አንድ ዓለም አቀፍ አውደ ርእይ ይሉታል የስዕል ኤግዚቢሽን። ስዕል ብቻ ሳይሆን የፎቶግራፍ ስራዎችም ቀርበውበታል። ኤግዚቢሽን ላይ አምስት ኢትዮጵያውያን ወጣት የኪነ ጥበብ ባለሙያዎች ተሳትፈዋል። በብዛት ይህን ያህል ሲሳተፉ ለየት ያለ አጋጣሚ ይመስለኛል። ስብጥሩም ሆነ ወጣትነታቸው ሌላ የሚጋብዝ አጋጣሚ ነው። ታዲያ ለሁሉም ከነኚህ አምስት ባለሙያዎች ሁለቱ የፎቶግራፍ ጥበብ ባለሙያዎች፣ ሶስቱ ደግሞ ሳሊያን ናቸው። ሁለቱን ጋብዣለሁ ለዛሬ። ጥሩ ባስተዋወቀውም የማይቆጨኝ ፕሮግራም ነው እንደ ሁልጊዜው አሉላ። እንስማ። አመሰግናለሁ ንት ዳዊት አበበ፣ ማኑኤል ተገኔ በቅርቡ በዚህ በዩናይት ስቴትስ በኒውዮርክ ከተማ አርመሪ ሾው በሚል ስያሜ የተካሄደ ዓለም አቀፍ አውደ ትርኢት ከተሳተፉ አምስት ኢትዮጵያውያን ሁለቱ ናችሁ። እስኪ ከጠቅላላ ስሜታችሁ እንነሳ። እንዴት ነበረ የየግል ተሞክሯችሁ በቦታው ያያችሁት እና በልምድም አካበትን አገኘን የምትሉትን ጨምራችሁ። ዳዊት አንተን ላስቀድም፣ በኒውዮርክ አርመሪ ሾው በተባለው ኤግዚቢሽን ላይ የመጀመሪያ ጊዜ ነው ሲሳተፍ በአውሮፓ የነበረኝ ኤክስፔሪንስ ከዚህ ሁለት አመት ቀደም ብሎ ከወር ቀደም ብሎ እስከነበረው ኤግዚቢሽን ድረስ በግል እና እንዲሁም በግሩፕ ያሳዩቸው ሾዎች አሉ። ለንደን ልክ የዛሬ አመት ላይ በክሪስቲን ያሊያና ወይም ክሪስቲን ጋለሪ በሚባለው የግል ስራዎችን አቅርብ ያለው፣ ሳቺ የተባለው ጋለሪ ውስጥ ደግሞ በግሩፕ ሾው የላቲን ና የአፍሪካን ኮንተምፖራሪ አርት በሚል ተሳትፍ ያለው እዛ ላይ ኒውዮርክ ላይ የነበረው ሾው ትልቅ የሚያደረገው በተመሳሳይ ሰዓት ና በተመሳሳይ ጊዜ ዓለም ላይ ከነበሩ ትልልቅ ጋለሪዎች፣ ትልልቅ ኩሬተሮች፣ ጋለሪስቶች እንዲሁም ኮሌክተሮች ጨምሮ የብዙ ሰው በተመሳሳይ ሰዓት የተገኘበት ስለነበረ ጥሩ ረድቶኛል ብዬ አስባለሁ። መልካም ብዙ በሮችን እንደ ከፈተላችሁ መረዳት ይቻላል። ዳዊት ከሰጠህ ገለጣ፣ አማኑኤል ወደ አንተ ልሻገር። ለአንተስ ምን አይነት እድሎችን ፈጠረ? ምንስ አይነት ስሜት አሳደረብህ? ከዚህ ቀደም ከነበሩ ተሞክሮች ጋር ብታዛምድልን። ከዚህ በፊት ሁለት ኤግዚቢሽኖች አድርጊያለሁ። የዛሬ አመት አንደኛው ኢትዮጵያ አርት ጋለሪ በሚባል አድማሱ በሚመራው ቫሌሪን እዛ የመጀመሪያ ኤግዚቢሽን አድርጌያለሁ፣ ሲያትል። ሁለተኛውም እዛው ሲያትል ነው፣ ግን ዳውንታውን ላይ ያው ስራ አይቶ እኔ ጋር ቢያዘጋጅ እኔ ጋር ቢያሳይ ብሎ ከእሱ ጋር ተወያይተው ወደዛ እንትን ብለውኛል። ሁለተኛ ኤግዚቢሽን አድርጌ ያለውኝ እዛ። ከዛ በተረፈ ሌላ ሀገሮች ላይም አድርጌ ያውቃለውኝ፣ ቢሆንም ግን ይሄኛው ለእኔ ትልቅ ነው እና ብዙ ነገር እያየውበት ነው ማለት መስራት እንዳለብን ይሄ ነገር ደግሞ እኛ ላይ እንዳይቆም፣ እኛ ገና ምንም እንትን አላልነው። እኛ ላይ እንዳይቆም እበርታታለሁ ሁሌም የትም ሲሄድ ሁሌም አስበው ያን ነገር እኔ ብቻ ሆኜ እንዳልቆም ማለት፣ ሌላም ሰው እንዲከተለኝ ማለት በዛ ውስጥ እንዲገባ ፈልጋለኝ እና ያንን ለማሳደግ ብዙ ነገር አለ ገና እንደሆንኩኝ አሳይቶኛል እና በጣም ደስ ብሎኛል። እዛ ማሳየቴ ጋለሬን ላመሰግን ወጣለኝ። ግሩም አብረዋችሁ ሌሎች ኢትዮጵያውያንም የተለያዩ ስራዎቻቸውን አቅርበዋል። እስኪ እናንተ በአውደትይንቱ ያቀረቧቸዋቸውን ነገሮች መልከት እናድርግ። ዳዊት፣ የባይተዋርነት ስሜትና ገመና በግርድፉ አሊኔሽን ኤንድ ፕራይቬሲ የሚለውን ሀሳብ ወደ አማርኛ ለመመለስ እየሞከርኩ ነው። የባይተዋርነት ስሜትና ገመና በዘመናዊ ማህበረሰብ ውስጥ ቴክኖሎጂ በከባቢ ህይወታችን ላይ የሚያመጣውን ለውጥና የሰው ልጅ ጠባይ ይላል። አንተ ይበልጥ ትኩረት የምታደርግበትን የአሰራር መንገድ የሚያሳየው ስራ ከጀርባው የሚታይ ረጅም ጸጉር፣ ወደ ላይ የተቀመጠ የሚመስል በጥሩ ባለሙያ የተሰራ የሚመስል ጸጉሩ ላይ የጠመጠመ ጀርባውን የሰጠን ሰው እናያለን። አንዱ ጎልቶ ከወጣው በጽሁፎቹ ላይ ለህትመት ከበቃው ስራ የተመለከትኩትን ነው የምጠቅሰው። እስኪ ንገረን ስለ ስራዎችህና በመድረኩ ስላቀረብከው። እዛ አርመሪ ሾው ላይ ወይም ቮልታ አርት ፌር ላይ ይዤ የቀረብኩት ስራዎች ጀርባ ወይም ደግሞ በእንግሊዝኛው ባክግራውንድ የሚል ታይትል የሰጠኋቸው ስራዎች ነው። እነዚህ ስራዎች አሁን ኒውዮርክ ላይ ሲሄዱ ባክግራውንድ ወይም ጀርባ ሶስት ብዬ ነው የወሰድኳቸው። ባክግራውንድ ሁለት ባለፈው አመት ለንደን ሳቺ እና ክሪስቲን ጋለሪ ያረኳቸው ሾዎች ናቸው። ባክግራውንድ ጀርባ አንድ ብዬ የሰጠኋቸው ደግሞ መጀመሪያ አዲስ አበባ የዛሬ ሁለት አመት ገደማ በሌላ አርት ጋለሪ ያሳየሁት ነው። ስለዚህ እነዚህ ኮንቲንዩቲ ወይም ደግሞ ተያዥነት ያላቸው ናቸው። በፕሮሰስ ያመጣኋቸው ናቸው። አሁን ጀርባ ብዬ የሰራኋቸው ስራዎች ሞር ቴክኖሎጂ ወይም ደግሞ ሳይንስ ወይም ይሄ ዘመናዊነት ያመጣቸው ማቴሪያሎች ወይም ደግሞ እቃዎች ከኛ ሶሻል ላይፍ ጋር ወይም ከኛም ጋር ብቻ አይደለም፣ አሁን አሁን ስንመለከተው ከብዙ ታዳጊ ሀገሮች ጋር እንዲሁም በራሱ ባደጉት ሀገሮችም ላይ ተጽዕኖ እያመጣ ያለ ነገር ነው በሶሻል ላይፍም ያመጣው ከፍተኛ እንትን አለ። በተለይ በእኛ ሀገር ደግሞ እንደምናየው ወይም ደግሞ እኔ በአይኔም ወይም ደግሞ በዚህ በኖርኩባቸው ጊዜያቶች እንደተረዳሁት ከአስር አመት ና ከአስር አመት ና ከአስራ አምስት አመት በፊት ወይም አሁን ድረስ ስናየው አደገኛ የሆነ ለውጦች አሉ። ቅርብ አድርገው እንደ ኮምፒውተር እና የእጅ ስልኮች የመሳሰሉት የሕይወታችንን መስመር በአዎንታዊ ጠቀሜታቸው ብቻ ሳይሆን ጣልቃ የገቡብን የማህበራዊ ትስስራችንን የመላላትም አሉታዊ ተጽዕኖ ያሳደሩ መሆኑን የሚያመላክት ጽንሰ ሀሳብ እናያለን። እስኪ አብራራው። ልክ ነው። እኔ አሁን ጀርባ የሚለውን ነገር የተሰራውባቸው ምክንያቶች ከታሪጋ ተያያዙነት ነው። አሁን ቅድም ያነሳዋቸው ሳይንስ ወይም ቴክኖሎጂ ያመጣቸው የራሱ የቻለ ግድፈትም አለ፣ በጎጎንም አለ። ግን በተለይ በታዳጊ ሀገሮች ላይ ወይም በእኛ ሀገር ላይ ማም ስታየው ብዙ ተጽዕኖዎችን አሳድሯል። ያለ አግባብ ከመጠቀም ወይም ደግሞ ዘመናዊ ነገሮችን ሳይንስ ያመጣቸውን ፕሮዳክቶች ራሱ መጀመሪያ ቆሙ ነገሩን ካለመረዳት በአግባቡ ካለመጠቀም ባህላችንና ማንነታችን ላይ ያመጣው ተጽዕኖዎች አሉ። እነዛን ነገሮች በእኔ በስራ በኩል ለመግለጽ በምሞክርበት ጊዜ ይሄኛው ባግራውንድ ወይም ደግሞ ጀርባ እኔ ሲምቦላይዝ ማድረጋቸው ልክ እንደ ታሪክ ያለፈን ነገር ፈርሳይት እንደማድረግ ነው። ጀርባ ምስ ነመሰጣሁ ይባላል እኮ በብዙ ሰው ጀርባ ተወልዶ እስከ አደገ እስከደረሰበት ድረስ የራሱ የሆነ ፕሮሰስ አለ። ያን ፕሮሰስ መዘንጋት የለብንም። እንደ ሀገርም ታሪካችን ብዙ ነው። ከሶስት ሺህ ዓመት በላይ ታሪክ ያለን ሀገሮች ሆነን አሁን ግን በቴክኖሎጂ ወይም በሳይንስ ወይም ሶሻል ሚዲያው በሚባለው ብዙ እያዘናጋን ያለ ይመስለኛል። አሁን ስለ ታሪካችን ብዙ የሚያውቅ ጄኔሬሽን ላይ አይደለም ያለ ነው። ትንሽ መንቃት የሚያስፈልገን አይነት ሰዓት ነው። ስለዚህ እነዚህ እነዚህ አይ ነገሮች ነው እኔ ለማስቀመጥ የምሞክረው መልሶችን ሳይሆን አይ ቲንክ ጥያቄ ወይም ሰዎችን ሊያወያይ የሚችል ኢሹ ለማንሳት ነው። ጥያቄ ማጫር አነጋጋሪ መሆኑ ነው የአንድ የጥበብ ስራ ይበልጥም ቀጣይ ህይወት የሚሰጠውና የሚያግባባ ይመስለኛል። ስራዎችህን በሚመለከቱ እንዲሁም ደግሞ የጥበቡን አለም በሚመለከቱ ገፋ አድርገን እንወያያለን። አማኑኤል ወደ አንተ ስራዎች ልምጣ። አፍሪቃዊ ምልከታ ይላል አፍሪካን ፐርስፔክቲቭ የሚለውን ነው በስራ ውስጥ አጉልተህ የምታመጣቸውን ሀሳቦች ሲጠቁም የፓስፖርት ፎቶ የሚለው በዚህ መድረክ ላይ የቀረበው ስራህ እናያለን እየተለወጠ ያለውን የባህል እንቅስቃሴ በስራዎች ውስጥ ይዞ ለማቆየት ወይም ለማሳየት የምጥር መሆኑን ስለ ስራዎች የቀረበው ጽሁፍ ይተርካል። እስኪ አንተም ስለ ስራዎች በመድረኩም ስላቀረብከው እንዲሁ በተመሳሳይ አጫውተን። ፓስፖርት ፓስፖርት ሳይዝ የሚሉ ፎቶዎችና አቤልና ቃይል ሌላው ምላጭ ሰው እያልኩም ሰራዋለን። እነዚህ ሶስቱም እንደ አንድ ናቸው ለኔ። ማለት አሰራሩ ወይም ደግሞ እዛ ጋር ሳስቀምጠው ይለያል እንጂ ተያይዞ የሚመጣ ነገር ነው። አቤልና ቃይል ብዬ የምሰራው አሁን የምናያቸው ችግሮች ሁላ የአቤልና የቃይል ችግር ያኔ በፊት የነበሩ ነገሮች ናቸው። ምናልባት እንደ መጽሐፍ ቅዱስ ሄጄ ልግለጽልህና በፊት ወንድሙን ወንድሙ ገደለው እና አሁን አሁንም ያለ ነገር ነው። ማለት እንደ ሀገርም ስትሄድ ያ እዛ ጋር የነበረ የቤተሰብ ጉዳይ ነገር ሊሆን ይችላል፣ ግን ያ ነገር አለ ና ከእነዛ ነገሮች የመጡት ከፍቅር ጉድለት ነው እና ፍቅር ቢኖረን ሌሎቹን ነገሮች ማስተካከል እንችላለን ብዬ አመጣሁትኝ እና ወደ ምላጭ ሰው ቀየሩ። ምላጭ ሰው አንዳንዴ አዎ፣ ምላጭ ሰው እያልኩ ምሰራዋለ። ለምሳሌ ምላጭ ሰው እያልኩ ሰራለሁ። ምናልባት ጥሩ ይሆናል፣ ከአንተ ጋር አብሮ ይጓዛል። ያ ሰው መሀል ላይ ያለውን ሕይወት ነው እኔ እያየሁ ያለው፣ እለት እለት የምንቀሳቀሰው ነው እና አብሮክ ሊንቀሳቀስ ይችላል። ለደቂቃም ሊሆን ይችላል ግን ባገኘው አጋጣሚ የሆነ ጭረት ነገር ጥሎብህ ይሄዳል። ያ ሰው ፓስፖርቱም ጋር ስትሄድ፣ ይሄ ሁላችንም ማለት የምንፈልገው ነገር አለ። ራሳችንን ብቻ ማዳንና ራሳችንን ብቻ የሆነ ቦታ ላይ ማግኘት እንፈልጋለንና ምናልባት አሁን እየተቀየረ ይመስለኛል። አሁን እኔ አገሬ ላይ በማየው ነገር ትንሽ እየተቀየረ ነው። የተወሰኑ ሰዎች በዛ ነገር ያላመኑበት ሰዎች አሉ። ልክ አሁን ዳዊት እንዳለው ያለንን ወደኋላ ነገር ስናይ ፍቅር አለው ብዙ ነገር አለው ወደ ውስጥና ያንን በጣም እያከበሩ እየመጡ ሰዎች አሉ ከወጣቱ። አሁን ግን ራስ ወዳድነት በጣም ራስ ወዳድነቱ ውድድሩ እስከ ሰውን እስከ ማጥፋት ድረስ አይነት ነገር ነው እና እኔ ፍቅር ብናገኝ ፍቅር ማጣት የሚለውን ነገሮች ሁሉ አሁን ጊዜ የምንቀሳቀሰው ነገር ነው እና እንደ አንድ ቲም አድርጌ የሰራሁት ነገር ነው። አድማጮች፣ ውይይቱ አልተቋጨም። በሚቀጥለው ሳምንት ፕሮግራማችን ሁለቱን እንግዶቼን ይዤ እመለሳለሁ። አሁን ሳይንስና ቴክኖሎጂ እነሆ እግዚአብሔር ሰማይንና ምድርን ፈጥሮ ሌላውንም ሁሉ ፈጠረ። የሰውን ልጅም ፈጠረና በገነት አኖረው፣ የፍጥረት ሁሉ የበላይም አደረገው። የሰው ልጅም በለሲቱን በላ አፕሏን ተሳስቶና በጎውንም አወቀ። ከአጸዱም ሲባረር በራሱ ኑሮውን ቀጠለ። እርሱም በተራው በተሰጠው ሥልጣን ብዙ ፈጥሮ ፈጥሮ እነሆ ለአሁኑ የመረጃ ቴክኖሎጂ አብዮት አቀጣጣይ የሆነው አፕል ኩባንያን ደግሞ ፈጠረ። አፕል ነገ መጋቢት 23 ልክ 40 ዓመቱን ይደፍናል። ለአፕልም ለነገ ውልዶችም ሁሉ መልካም ልደት። አፕል ለዛሬዎቹ የሕይወታችን አንቀሳቃሽና አጋዥ ቁሳቁስ መሠረት የሆኑትን የመጀመሪያዎቹን ሀምሳ ኮምፒውተሮች ያወጣው በአንዲት የጓሮ ቤት እንዲሉ በኢትዮጵያ ወይም ሰርቪስ እንደሚባለው በጋራዥ ውስጥ ነበር። ታሪኩን ዝርዝሩን ሌላ ጊዜ አመጣላችኋለሁ። እነዚያ ኮምፒውተሮች አፕል አንድ ይባሉ ነበር ያኔ። ከቀድሞዎቹ የገዘፉ ኮምፒውተሮች መለስ ያሉ እንደሆኑ ቢነገርላቸውም ትንሽ አልነበሩም እና አፕል ዘግየት ብሎ በ977 ዓ ም በኢትዮጵያ አቆጣጠር ማኪንቶሽ ኮምፒውተሮችን አወጣ። ድንቅ ነገር ሆነ። ለአእምሮ መጫወቻ መፈንደቂያ የሚሆን ድንቅ ተሠራ። ዛሬ የኮምፒውተር ታሪክ ቤተ መዘክሩ ኃላፊ ብሩስ ዳመር ናቸው የሚያስታውሱት። ከካሊፎርኒያዋ ሲሊከን ቫሊ ወጣ ባለችው ቤተ መዘክር ድጊባርን ይህ ታሪክ ሲሰራ ነገር ተለወጠ። የአብዮት ያህል ነበር። ጽሑፍ ብቻ ነበር በፊት በኮምፒውተር የምትሠራው አሁን አብዮት ሆነ። አሁን ስዕሎችን ፊትህ ላይ ያለው የጠርሙስ መስኮት ላይ ማስቀመጥ፣ ወዲህ ወዲያ እያደረግ ማንሸራሸርና መጫወት ትችላለህ። አጀብ! አሁን ይህ ዕቃ ከኮምፒውተር በላይ ሆኗል። ከተጠቃሚው ጋር ይነጋገራል። ጓደኛ ሆነ። እናም ይሄ ጓደኛ ይኸው ዛሬ የአካል ክፋይ ያህል ራሳችንን እየመሰለና እየሆነም መጣ። ሲሊኮን ቫሊ ያሉትን ኢትዮጵያዊ ኢንጂነር ተሻገር ተስፋ መካሻን ጋብዤ ተጨዋወትን። ማንነት አቶ ተሻገር በአማርኛ ቃሉን አላቀው፣ ሲሪየል አንተርፕረነር ይባላል። ሶፍትዌር እና ሞባይል ቴክኖሎጂ ላይ ብዙ ስለሰራው በዛ ደረጃ ላይ የተለያዩ ፕሮብሌሞች ሶልቭ በማድረግ ኩባንያዎች በመመስረት ለተጠቃሚ ህዝብ ቫልዩ ለመስጠት ነው። ስራ ፈጣሪ ኖት። አቶ ተሻገር ተስፋዬ ጤና ይስጥልኝ እንደምን አመሹ? አቶ ሰለሞን እንደምን አለ? እግዚአብሔር ይመስገን። አሁን አፕል አርባ አመት ሆነውና ስለ ኢንፎርሜሽን ቴክኖሎጂ ትንሽ ለመፈተሽ ለመነጋገር ጊዜ አገኘን። ጊዜውም ይጠይቃል። በዚህ ምክንያት ነው የደወልኩልዎትና እስቲ የመጀመሪያ ጥያቄ ወደ ሆነው አንድ ጉዳይ ልነሳ። ስለ ኢንፎርሜሽን ቴክኖሎጂ አሁን በህይወታችን ውስጥ ዋና ጉዳይ እና የአካሎቻችን ክፍሎች የመሆናቸውን ያህል የተንሰራፉትን የኢንፎርሜሽን ወይም ደረጃ ቴክኖሎጂ ውጤቶችን የመጀመሪያ ታሪክ ለመፈተሽ ነበረ። ከኦሪት ዘፍጥረት የቴክኖሎጂው ማለት ነው፣ እስከ ራዕይ ድረስ እንበል በቅዱስ መጽሐፍ ቋንቋ ማለት ነው። እና ምን ነበር አሁን ከምናውቀው ኢንፎርሜሽን ቴክኖሎጂ በፊት እንግዲህ ኢንፎርሜሽን ቴክኖሎጂ ያው የእርሊ ዴይዝ ከና አይ ቢ ኤም ከጀምሯቸው ጊዜ ጀምሮ ከዛ በፊትም ኮምፒውተር አሰራሩ ኤርሊ ሲክስቲዝ ጀምሮ የተለያዩ ቴክኖሎጂዎችን በመጠቀም የተለያዩ ቴክኖሎጂዎችን በመመስረት ለኢንፎርሜሽን ቴክኖሎጂ የሚያስፈልጉትን መሰረቶችን የጣሉ ብዙ ኩባንያዎች አሉ ከነ ኢንተል ጀምሮ ከአይቢኤም ጀምሮ በቀድሞውም ደግሞ ሂውለት ፓከርት እንግዲህ ኢንፎርሜሽን ቴክኖሎጂ ጊዜ ባለፈ ቁጥርና በረዘመ ቁጥር ቴክኖሎጂ ክስተቶችና ኢንቨንሽኖች ስላሉ እነሱ ፋውንዴሽን አልሆነዋል እና በፊት የነበሩት ቴክኖሎጂዎች አሁን ላለው ላለንበት ዘመን ብዙ ነገሮችን አስተዋጽኦ አድርገዋል እና ፋውንዴሽነሊ ያንን ሰርተዋል ማለት ነው። እና እንደ መሰረት ሆነው ማለት ነው፣ መሰረት ሆነው ማለት ነው። እና እርግጥ አብዛኞቹ ኩባንያዎች ይህንን የጀመሩት አንዳንዶች አሉ፣ አብዛኞቹ የሉ። አሁን ጥሩ ኩባንያዎች መሰረት ጥለዋል። ወደ ጥሩ ነጥብ መጡልኝ። ነገ መጋቢት ሀያ ሶስት ነው። በዚህ ዕለት ልክ የዛሬ አርባ አመት አፕል የሚባለው ኩባንያ ተመስርቷል። በሁለቱ ስቲቮች ማለት ነው። በስቲቭ ጃብስ እና በስቲቭ ዎዝኒያክ። ልክ ነው። አፕል በኢንፎርሜሽን ቴክኖሎጂ አብዮት ውስጥ ያለው ድርሻ ምንድን ነው? ያለው ቦታ ምንድን ነው? ይገርማል። መለስ ብዬ ቅርብ ጊዜ ስመለከት ብዙ ብዙ አስተዋጽኦች አድርገዋል። እርግጥ አፕል በአውሮፓውያን አቆጣጠር በሺ ዘጠኝ መቶ ሰባ ስድስት ነበር የጀመረው በዚህ አርባ አመት ውስጥ ብዙ ነገሮችን አበርክተዋል። እርግጥ ባለፉት አስር እና አስራ አምስት አመታት ያለው እሱ ባለበት ጊዜ ያደረጉት ነገሮች ደግሞ የበለጠ ኢንፎርሜሽን ቴክኖሎጂ ጨዋታውን በሙሉ ለውጠውታል እና ከዛ ፐርስፔክቲቭ ያው እንግዲህ እንደምናውቀው ከዚህ ወደ ኋላ ብንመለስ አይፎን የኮሚኒኬሽን ቴክኖሎጂን ፋውንዴሽኑን ለውጠውታል። የመገናኛ ቴክኖሎጂ ነው የመገናኛ መገናኛዎቹ ሙዚቃን በአይፖድ በሚለው ፕሮዳክታቸው ለውጠውታል። የሙዚቃን ስርጭት ዲስትሪቢሽን፣ ዲጂታል ሚዚክ ግዙፍ ከነበሩ ቴፖች እና ሸክላዎች ተሻግረው ማለት ነው። በኋላም ከሲዲ ውጭ ማለት ነው እና እንግዲህ እነዚህ ሁሉ መለስ ብለን ስንመለከት እንዴት ነው የጀመሩት? አመለካከታቸው እንዴት ነበረ? ኢንፎርሜሽን ቴክኖሎጂ ለመለወጥ እና ለማሻሻል ደግሞ አስተሳሰባቸው ከሌሎቹ ኩባንያዎች ጋር እንዴት ነበረ ብለን ወደኋላ መለስ ብለን ማየት አለብን። ምክንያቱም አሁን የሚሰሯቸው ፕሮዳክቶችና የሚያወጣቸው በበላይ የሚያወጣቸው እቃዎች ታሪክ አላቸው። እንዴት አጀማመራቸው በተለይ ስቲቭ ጆብስ የተጫወተው ሚና አንድና ሁለት አይባልም እና But you'll get you know, with, uh, you know uh, yeah, information technology ገጽታውንና ጨዋታውን ለውጧል ማለት እንችላለን። በነገራችን ላይ በመጋቢት 1968 እና ስቲቭ ጆብስ የመጀመሪያውን ስራዎቻቸውን ከማውጣታቸው በፊት በብላሽ የሚባሉ ኢንጂነር ስለ ኮምፒውተሮች እንግዲህ የነበረው በሰባዎቹ ውስጥ በኢትዮጵያ አቆጣጠር በስድሳዎቹ መጨረሻ አካባቢ ማለት ነው። እና ኮምፒውተር እንዲኖርህ ከፈለክ የራስህን ጉዳይ ኮምፒውተርህ ላይ መጠቀም ከፈለክ ራስህ ልትሰራው ይገባሃል ብለው ነበር፣ ምን ያህል ግዙፍና የማይደረስበት እንደሆነ ሲገልጹ። ከዛ በጥቂት ዓመታት ነው ያ ለውጥ የመጣው እና እንደዚህ ወደ ሕይወታችን ውስጥ የገባው። እና አሁን ባለንበት ዘመን ይህን ኮምፒውተር ይህንን ያህል በሕይወታችን ውስጥ ትርጉም ከመያዙ በፊት የነበረው ድርሻ ምንድን ነበረ? መጀመሪያ ማን ነበር የሚጠቀምበት? ለምንድን ነው የሚታሰበው? ታስቦ ሲያውቅ ነበር ወይ? ዛሬ ነው የሆነውን ሁኔታ ይሆናል ተብሎ ይህንን ታሪክ መለስ ብሎ ማየቱ ጥሩ ነው። የመረጃና የመገናኛ ቴክኖሎጂ ለኢትዮጵያና በማደግ ላይ ላለው ዓለም ምን ትርጉም አለው? ዓለማችንን ሰቅዞ የያዛት ሽብር ፈጠራና የኢንፎርሜሽን ቴክኖሎጂ፣ ዋሽንግተን ዲሲ ላይ ሰሞኑን ተሰብስበው ያሉ የዓለም ሀያላን መሪዎችንና ሳይንቲስቶችን እያስጨነቀና እያስጠበበ ያለው የኒውክሌር ስጋትና የኢንፎርሜሽን ቴክኖሎጂ ገና ብዙ ብዙ እያነሳን እንጫወታለን፣ እንወያያለን። ለመሆኑ እርስዎ ኢንተርኔት እንደ መንገድና እንደ መብራት እንደ ውሃ ሁሉ ያለ መሰረተ ልማት ተደርጎ በመንግስታት እንዲወሰድ ወይም እንደ አየርና እንደ ብርሃን ሁሉ ታይቶ ያለ ክፍያ በነፃ እንዲገኝ ቢደረግስ ምን ያስባሉ? በዚህም ላይ ሐሳብ እንለዋወጣለን። አቶ ተሻገር ተስፋዬ ኢትዮጵያ ውስጥ ቶሎ ፉድ የሚባል የኢንተርኔት አገልግሎት ከፍተው ከ120 በላይ ምግብ አቅራቢዎችና ሬስቶራንቶች እየተሳተፉበት አገልግሎት እየሰጡ ነው። አሜሪካ ውስጥም የኢትዮጵያን ኩሽናና ጣዕም በስፋት ለማስተዋወቅና በኢንተርኔት አገልግሎት ለማቅረብ እየተዘጋጁ ነው። ይህንንም በስፋት ያጫውቱናል አቶ ተሻገር የፊታችን እሁድ ይመለሳሉ። ስቲቭ ጆብስ የዛሬ አምስት ዓመት አረፈ። ስቲቭ ወይዛክ ደግሞ የዛሬ 31 ዓመት አፕል ኩባንያን ለቆ ወጥቷል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የቦስኒያው አራጅ በመባል የሚታወቁት ራዶቫን ካራዲች ባለፈው ዓርብ በዓለም አቀፉ የወንጀል ችሎት ፊት ቀርበው በአርባ ዓመታት እስራት እንዲቀጡ ተፈርዶባቸዋል። የሄጉ ፍርድ ቤት ራዶቫን ካራዲችን በዘርፍጅትና ሰብአዊ ወንጀል በመፈጸም ጥፋተኛ ሆነው በማግኘቱ ነው ብይኑን የሰጠው በቦስኒያ ሄርዘጎቪና የቀድሞ የተገንጣዩ ሴርቢያ ሪፑብሊክ መሪ በተጨማሪም በግድያ ዜጎችን እያስገደዱ ከቦታ ቦታ በማዛወር አሸባሪ ተግባር በመፈጸም ከ1992 እስከ 1995 ዓ ም በቆየው በቦስኒያ ጦርነት ወቅት ከሰርበኔካ ወንዶችን ብቻ እየነጠሉ ለግድያ በመውሰድ ወንጀሎች ተከሰዋል። ያ በቦስኒያ ሙስሊሞች ላይ የተካሄደው የግፍ ዘመቻ የዘር ማጽዳት ወንጀል በመባልም ይታወቃል። ይልና የቪዮኤርሳን አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ማርክ ቶነር ባለፈው አርብ ባወጡት መግለጫ የሄጉ ዓለም አቀፍ ወንጀል ችሎት በሰጠው ብይን በቀድሞዋ ዩጎዝላቪያ የግጭት ታሪክ የተፈጸመ አንድ ሌላ ሰቅጣጭ ምዕራፍ ለመዝጋት ተቃርበናል ብለዋል። በቀድሞዋ ዩጎዝላቪያ በቦስኒያ የተፈጸመውን አሰቃቂ የዘር ፍጅት ወይም በሁሉም ተፋላሚ ወገኖች የተፈጸሙ ወንጀሎችን ምንጊዜም አንረሳም ወይም ደግሞ ሰለባዎቹንና ከፍጅቱ በሕይወት የተረፉትን ከማክበር ወደ ኋላ አንልም። የዓለም አቀፉ ኅብረተሰብ ከዓለም አቀፉ የወንጀል ችሎት ጋር እንዲተባበርና የደረሰበትን ውሳኔም እንዲያከብር ጥሪ እናደርጋለን ሲሉ የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ በመግለጫቸው ያወጡትን አስተያየት ጠቅሶ የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ ሐተታውን አጠቃልሏል።